የኢትዮጵያ መንግሥት እየወሰደ ነው ያሉት የኃይል እርምጃ ያሳሰባቸው መሆኑን የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት አባሉ ክሪስ ኩንስ አስታውቀዋል። በምክር ቤቱ የውጭ ጉዳዮች ንዑስ ኮሚቴ አባል ሴናተር ክሪስ ኩንስ በተለይ ለአሜሪካ ድምፅ በሰጡት ቃል ይበልጥ አምባገነናዊ ወደ ሆነ አዝማሚያ እያመራ መሆኑን የሚጠቁም ነው፣ የኢትዮጵያ መንግስት ማለት ነው ሲሉ ስጋት ያደረባቸው መሆኑን ገልጠዋል። የአሜሪካ ድምፅ ዘጋቢ ማይክል ቦውማን ነው ያነጋገራቸው። አሉላ ከበደ ያቀርበዋል። ባለፈው ሳምንት አዲስ አበባ ላይ የታሰሩት የተቃዋሚው የኦሮሞ ፌዴራሊስት ኮንግሬስ ኦብኮ ሊቀመንበር ዶክተር መረራ ጉዲናና ሌሎች በእስር ላይ የሚገኙ የተቃዋሚ ፖለቲካ መሪዎች እንዲሁም ጋዜጠኞች እንዲለቀቁ በዩናይት ስቴትስ ምክር ቤት የውጭ ጉዳዮች ንዑስ ኮሚቴ ከፍተኛ ወይም አንጋፋ የአመራር አባል ሴናተር ቤን ካርዲን የጠየቁበትን ጋዜጣዊ መግለጫ ተከትሎ ነው። ሌላው ዲሞክራት የውጭ ጉዳይ ንዑስ ኮሚቴ አባል ሴናተር ክሪስ ኩንስ የመንግስቱ እርምጃ ለዲሞክራሲ ዘለቄታ አደጋ ደቃይ ነው ሲሉ የተቹት፣ የኢትዮጵያን ጉዳይ የሚከታተሉ መሆናቸውን የተናገሩት ሚስተር ኩንስ በኢትዮጵያ የሚኖሩ የቤተሰብ አባላትና ዘመዶች ያሏቸው ወከባ የደረሰባቸው መሆኑን የታሰሩ ወዳጆቻቸው መኖሩን ጭምር የገለጹላቸው መኖራቸውን ጠቁመዋል። ይህ አሁን ያለው የኢትዮጵያ መንግሥት ይበልጥ አምባገነናዊ ወደሆነ አስተዳደር እያመራ ያለበትን አዝማሚያ የሚጠቁም ሌላ አዋኪ ምልክት ይመስለኛል ውስብስቡን ውስጣዊ የፖለቲካና የክልል አወቃቀር እንዲሁም ከባድ ሊሰኙ የሚችሉትን ታሪካዊ ገጠመኞቻቸውን እገነዘባለሁ። ይሁንና መንግሥቱ በቅርቡ የወሰዳቸው የኃይል እርምጃዎች ግን ዘለቄታ ላለው ዴሞክራሲ ተጨባጭ አደጋዎች ናቸው። እናም የአሜሪካ አጋር ለሆነ የትኛውም አገር ተቀባይነት ያለውን አካሄድ ማጤናችንን እንቀጥላለን ያሉት ሴናተር ኩንስ ያ አጋርነቷ ትክክለኛ ነገር እንዲሆን በኢትዮጵያ ላይ አንዳች ግፊት ማድረግ ያስችል ይሆን ሲል ማይክል ለሰነዘረላቸው ጥያቄ ሲመልሱም ኢትዮጵያ የዩናይትድ ስቴትስ ድንቅ የሆነች የልማት አጋር ናት። እኛ ከዋነኞቹ ለጋሾቿ አንዱ ነን። በልማት ትብብርም ትልቁ የኢትዮጵያ ለጋሽ አገር ነን። ለምሳሌ ያህል የምርት ውጤቶችን ለማሳደግ በተከናወኑ ስራዎች አመርቂ ውጤቶችን አግኝተናል። በኢትዮጵያ ያለውን የሕክምና አቅርቦት ለማሻሻል በሚደረጉ ጥረቶችም በትብብር በመስራት ላይ እንገኛለን ተባብረን እንሰራለን። በመሆኑም እነዚህ የኃይል እርምጃዎችን ለማስቆም ከኢትዮጵያ ጋር ለመስራት የሚያስችል ሁኔታ አለ ብለንም እናምናለን። ሴናተር ኩንስ በተጨማሪም የኢትዮጵያ መንግስት በዚያች አገር በሚንቀሳቀሱ መንግስት ያልሆኑ ድርጅቶችና በንግግር ነጻነት ላይ የጣላቸው ገደቦችም ሌሎቹ አሳሳቢ ጉዳዮች ናቸው ሲሉ ተችተዋል። ሌላው የምክር ቤት አባል ሴናተር ካርዲን በበኩላቸው በትላንቱ ዘገባ እንዳቀረብ ነው የኢትዮጵያ መንግስት በሲቪል ማህበረሰብ አባላት፣ የተቃዋሚ መሪዎችና በመገናኛ ብዙኃን ላይ እየወሰደ ነው ያሉት እርምጃ ያወገዙበትን አዲስ አበባ በቅርቡ በአዲስ አበባ በቅርቡ የታሰሩትን የተቃዋሚ መሪ ዶክተር መረራ ጉዲና በአስቸኳይ እንዲለቀቁ የጠየቁበትን ጋዜጣዊ መግለጫ ማውጣታቸው ይታወሳል። ሚስተር ካርዲንም ባለፈው የሚያዝያ ወር በምክር ቤቱ የሁለቱንም የፖለቲካ ፓርቲዎች ድጋፍ ያገኘ የህግ ረቂቅ አርቀቀው ከማቅረባቸውን በላይ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የአሜሪካ መንግስት ለኢትዮጵያ ለሚሰጠው የጸጥታ ጉዳዮች የሚውል ድጋፍ እንዲመረመርም ጠይቀዋል።